Foreign Service Institute Amharic Basic Course Unit 54 Basic Sentences for Learning Hegemengist Ethiopia Hegemengist Allat In Dawropa akota ater ba 1931 amete Ethiopia Hegemengist ይህ ህገ መንግስት በ አስራ ዘጠኝ መቶ ሀምሳ አምስት አመተ ምህረት እንደ እንደገና ተስፋፍቶ ወጥቷል። ፓርላማ ፓርላማው በስንት ክፍሎች ይከፈላል? የኢትዮጵያ ፓርላማ በሁለት ክፍሎች ይከፈላል። የህግ መምሪያ። የመጀመሪያው ክፍል የህግ መምሪያ ይባላል። የህግ መወሰኛ። ሁለተኛው ክፍል ደግሞ የህግ መወሰኛ ይባላል። ምርጫ። የፓርላማ ምርጫ እንዴት ነው? አባል አውራጃ ወረዳ ለህግ መምሪያ የሚሆኑትን አባሎች ህዝቡ ከየጠቅላይ ግዛቱ ከያውራጃውና ከየ ወረዳው ይመርጣል። ባላባት መሾም ለህግ መወሰኛ የሚሆኑትን አባሎች ደግሞ ንጉሠ ነገሥቱ በስራቸው ከታወቁት መኳንንቶች እና ባላባቶች መካከል መርጦ ይሾማል። መመረጥ አባሎቹ ለስንት አመት ይመረጣሉ? መሾም የሕግ መምሪያ አባሎች ለአራት አመት ብቻ ሲመረጡ የሕግ መወሰኛ አባሎች ለስድስት አመት ይሾማሉ። ፎር ፍሎዬንስ ኢትዮጵያ ህገ መንግስት አላት? እንደ አውሮፓ አቆጣጠር በ አስራ ዘጠኝ መቶ ሰላሳ አንድ አመተ ምህረት ኢትዮጵያ ህገ መንግስት አውጥታለች። ይህ ህገ መንግስት በ1955 ዓመተ ምህረት እንደገና ተስፋፍቶ ወጥቷል። ፓርላማው በስንት ክፍሎች ይከፈላል? የኢትዮጵያ ፓርላማ በሁለት ክፍሎች ይከፈላል። የመጀመሪያው ክፍል የህግ መምሪያ ይባላል። ሁለተኛው ክፍል ደግሞ የህግ መወሰኛ ይባላል። የፓርላማ ምርጫ እንዴት ነው? ለህግ መምሪያ የሚሆኑትን አባሎች ህዝቡ ከየጠቅላይ ግዛቱ፣ ከየአውራጃው እና ከየወረዳው ይመርጣል። ለህግ መወሰኛ የሚሆኑትን አባሎች ደግሞ ንጉሠ ነገሥቱ በስራቸው በሥራቸው ከታወቁት መኳንንቶችና ባላባቶች መካከል መርጦ ይሾማል። አባሎቹ ለስንት ዓመት ይመረጣሉ? የህግ መምሪያ አባሎች ለአራት ዓመት ብቻ ሲመረጡ የህግ መወሰኛ አባሎች ለስድስት ዓመት ይሾማሉ። ፎር ኮምፕረሄንሽን ኢትዮጵያ ህገ መንግስት አላት። እንደ አውሮፓ አቆጣጠር በ1931 አመተ ምህረት ኢትዮጵያ ህገ መንግስት አውጥታለች። ይህ ሕገ መንግስት በ1955 ዓመተ ምህረት እንደገና ተስፋፍቶ ወጥቷል። ፓርላማው በስንት ክፍሎች ይከፈላል? የኢትዮጵያ ፓርላማ በሁለት ክፍሎች ይከፈላል። የመጀመሪያው ክፍል የሕግ መምሪያ ይባላል። ሁለተኛው ክፍል ደግሞ የሕግ መወሰኛ ይባላል። የፓርላማ ምርጫ እንዴት ነው? ለሕግ መምሪያ የሚሆኑትን አባሎች ሕዝቡ ከየጠቅላይ ግዛቱ፣ ከየአውራጃው እና ከየወረዳው ይመርጣል። ለሕግ መወሰኛ የሚሆኑትን አባሎች ደግሞ ንጉሠ ነገሥቱ በሥራቸው ከታወቁት መኳንንቶችና ባላባቶች መካከል መርጦ ይሾማል። አባሎቹ ለስንት ዓመት ይመረጣሉ? የሕግ መምሪያ አባሎች ለአራት ዓመት ብቻ ሲመረጡ፣ የሕግ መወሰኛ አባሎች ለስድስት ዓመት ይሾማሉ።